የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። በተለይ በተለይ ደግሞ ላለፉት ሶስት ወራት በየአካባቢው በየክልሎች በመሄድ ተደራሽነታችን እስከ ወረዳው ድረስ በማውረድ ከአመራር ጋር እና ከኢመደበኛው አደረጃጀት ጋር ባለን ቅርበት ከጊዜ ወደ ጊዜ አብሮ የመስራት ፍላጎቱ እየጨመረ መምጣቱ በአብዛኛው እንግዲህ የነበረውን ስሜት፣ በጥቂቶቹም ዘንድ የነበረውን ስሜት ባያሌው ቀንሶታል። ከስምንት ወራት በፊት ስራውን የጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ምን ምን ስራዎችን አከናወነ? በህዝብ ዘንድ ያለው ቅቡልነት ቅቡልነትና የአሰራር ግልጽነቱስ ምን ይመስላል በሚሉትና በተያያዥ ጥያቄዎች ዙሪያ ቀደም ሲል የሰማችኋቸው ዋናው ኮሚሽነር ፕሮፌሰር መስፍን አርአያ ለዝግጅት ክፍላችን የሰጡንን ቃለመጠይቅ ለምሽቱ ይዘናል። በኢትዮጵያ መንግስትና በህወሀት መካከል የተደረገውን የሰላም ስምምነት ተከትሎ በአማራ ክልል በጦርነቱ ምክንያት የተጎዱ አካባቢዎችን መልሶ የመገንባቱ ስራ ተጀምሯል። ዘገባ አለን። ሌሎችም ዘገባዎችና ውይይቶችን አሰናድተናል። ከዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ። ውድ አድማጮች ከአሁን እስከ አራት ሰዓት በሚቆየው የዕለተ ቅዳሜ ህዳር 24 2015 ዓ ም ፕሮግራማችን የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራሙን ብርሃን ኃይሉ ትመራለች። ዝግጅታችንን ከአጭር ሞገድ መስመሮችና ከኢትዮ ሳት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ በቀጥታ ልታደምጡ ትችላላችሁ። አብራችሁን እንድታመሹ በቅድሚያ እንጋብዛለን። የዓለም ዜናው ይቀድማል። መልካም ምሽት። ዜና ስለኔ ክብራትና ክብራን ከቅዳሜ ምሽት ዜና ጋር እንግድ ወልዴ ነኝ። በኮንጎ በስተምስራቅ የሀገሪቱ ክፍል ከመቶ በላይ ሰዎች በኤም 23 አማጽያን ተገድለዋል ካለ በኋላ መንግስት፣ የሶስት ቀናት ብሔራዊ ሐዘን አውጇል። መንግስት ባለፈው ሐሙስ ከጎማ 70 ኪሎ ሜትር ላይ በምትገኘው ኪሼሲ በተባለች የአገሪቱ ምስራቅ ክፍል የኤም 23 አማጽያን አምሳ ሰዎችን አርደዋል ሲል ወንጅሎ ነበር በሩዋንዳ ይደግፋል የሚባለው ኤም 23 አማጼ ቡድን ከኮንጎ ጦር ጋር ባለፉት ወራት ከፍተኛ ግጭት ውስጥ ከርሟል። ወንጀላው መሠረተ ቢስ ነው ያለው ኤም 23 ሲቪሎችን ኢላማ አላደረግኩም ሲል መግለጫ አውጥቷል። የኮንጎ ዲሞክራቲክ ሪፐብሊክ ፕሬዚደንት ፌሊክስ ሴሴደኪ በሚኒስትሮች ስብሰባ ላይ ከመቶ በላይ ሲቪሎች መጨፍጨፋቸውን እናወግዛለን ብለዋል። ሲቪሎች መገደላቸው ከተሰማ በኋላ በገለልተኛ ወገን እንዲጣራ ጥሪው ጨምሯል። የማርች 23 ወይም ኤም 23 እየተባለ የሚጠራው ቡድን በአብዛኛው የኮንጎ ቱትሲዎች የተዋቀረ ሲሆን ለበርካታ ዓመታት ተደብቆ ከርሞ ነበር። ባለፈው ዓመት ህዳር ወር ግን መሳሪያውን ወልውሎ እንደገና ገና ተነስቷል። ከአንድ ወር በፊት ጥቃቱን አጠናክሮ ሰፊ ቦታዎችን ተቆጣጥሯል። ኪንሻሳ ጎረቤት ሩዋንዳ እገዛ ትሰጣለች ስትል ብትከስም፣ ኪጋሊ ታስተባብላለች። የኔቶ አባል እና የሩሲያ ጎረቤት የሆነችው ኢስቶኒያ ከአሜሪካ በምትገዛው የሮኬት መሳሪያዎች የመከላከያ አቅሟን ለማጠናከር እየተዘጋጀች ነው። የኢስቶኒያ ባለሥልጣናት ዛሬ እንዳስታወቁት 200 ሚሊዮን ዶላር የሚፈጀው ግዢ አገሪቱ ከፈጸመችው የመሳሪያ ግዢዎች ሁሉ ከፍተኛው ነው ተብሏል። ግዢው የሮኬት ሥርዓቶችንና ጥይቶችን እንዲሁም ሥልጠናን ይጨምራል ተብሏል። የኢስቶኒያ ጎረቤቶች የሆኑት ላቲቪያና ሊትዌኒያ ተመሳሳይ ግዢ ፈጽመዋል ወይም በግዢ ሂደት ላይ ናቸው ተብሏል። የአሜሪካው መሳሪያ አምራች ሎኬድ ማርቲን ኮርፖሬሽን የመጀመሪያውን ምርት በፈረንጆቹ 2024 እንደሚያስረክብ ይጠበቃል። አሜሪካ ለዩክሬን ተመሳሳይ የሮኬት ማስወንጨፊያዎችን የሰጠች ሲሆን የኢስቶኒያ መከላከያ ሚኒስቴር እንዳለው መሳሪያዎቹ የሩሲያን መሳሪያ ማከማቻዎችን፣ የመጓጓዣ መስመሮችን፣ የእዝ ማዕከላትን ኢላማ ሳይስቱ በተሳካ ሁኔታ አውድመዋል። ዘገባው የአሶሴትድ ፕሬስ ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በቻይና ከፍተኛ ተቃውሞን አስከትሎ የነበረው የኮቪድ እገዳ በተወሰኑ ከተሞች በመጠኑ እየላላ ነው። ባለስልጣናት እንደ ሸንጀን እና ቤጂንግ ባሉ ከተሞች ሰዎች የሕዝብ ማመላለሻ አገልግሎቶችን ለመጠቀም ከተሳኩ ነጻ መሆናቸውን የሚያሳይ ማረጋገጫ ማሳየት አለባቸው የሚለውን ሕግ አንስተዋል። ሆኖም ግን የተውሳኩ ስርጭት ከፍተኛ ደረጃ ላይ የደረሰበት ወቅት ነው ተብሏል። ሕግ እንዲላላ የተወሰነው በአገሪቱ ተጥሎ ያለውና ዜሮ ኮቪድ ፖሊሲ ብለው የሚጠሩት ደንብ በመላ አገሪቱ ከፍተኛ ተቃውሞ በገጠመው ወቅት ነው። ከመዲናዋ ቤጂንግ በተጨማሪ በደቡብ የሀገሪቱ ክፍል በምትገኘውና የቴክኖሎጂና የማምረቻ ማዕከል የሆነችውን ሸንጀን ከተማም በህዝብ መጓጓዣ ለመጠቀም ወይም ወደ ሌሎች አገልግሎት መስጫዎች ለመግባት ነዋሪዎች ከቫይረሱ ነፃ መሆኑን የሚያሳይ ወረቀት ማሳየት አለባቸው የሚለውን ግዴታ አንስተዋል። በቤጂንግ ግን አሁንም የመገባበያ ሱቆችና ምግብ ቤቶች ለመግባት በ48 ሰዓታት ውስጥ የተወሰደ የምርመራ ውጤት ያስፈልጋል። ህጉ በመጠኑ ቢላላም የተውሳኩ ስርጭት ፈጣን እና ከፍተኛ ነው በሚል የዜሮ ኮቪድ ፖሊሲ የሆነው እና የተያያዙ ሰዎችን ሁሉ ተገልለው እንዲቆዩ የሚያዘው ህግ አሁንም እንደሚሰራ ባለስልጣናት ተናግረዋል ሲል አሶሴትድ ፕሬስ ዘግቧል። ባለፉት 24 ሰዓታት ውስጥ ብቻ 33018 ሰዎች በተውሳኩ መያያዛቸውን የመንግሥት ሪፖርት ያሳያል። በሱዳን የሚገኙ ራስታዎች ከፍተኛ ጭቆና ቢደርስባቸውም መብታቸውን ለማስከበር እንደሚታገሉ በመናገር ላይ ናቸው። ለረጅም ዘመናት ጭቆና እንደደረሰባቸው የሚናገሩት የሱዳን ራስታዎች ጫናው እንደ አዲስ እየበረታ ነው ይላሉ። የ31 ዓመቱ አህመድ የራስ ተፈሪ ወግና ልማድ ተከታይ ሲሆን ራስታ እውነትን የሚናገር ደፋርና ለሌሎች ሰዎች መብት የሚታገል ማለት ነው ሲል ይገልጸዋል። በሱዳን የሚገኙ የራስታ ተከታዮች ቁጥር በግልጽ የማይታወቅ ሲሆን በሰላሳ 30 ዓመታት የኦማር አልበሽር አገዛዝ ወቅት ተደብቀው ይኖሩ እንደነበር ይነገራል። አልበሺር በመውደቁ ደስተኛ ነበርን ይላል የሬጌው ሙዚቃ አቀንቃኝ ቦብ ማርሊ አፍቃሪ የሆነው አህመድ። እሱም በአንድ የስነ ጥበብ አውደ ርዕይ ላይ ከሙዚቃ ቡድኑ ጋር ሬጌ ይጫወታል። ነጻነታችን ግን ብዙ አልቆየም ይላሉ የሱዳን ራስታዎች። አል ቡርሃን ስልጣን መንጠቃቸውን ተከትሎ በተነሳ ተቃውሞ በርካታ የራስ ተፈሪ ልምድ ተከታዮች ተገድለዋል ይላል የኤፍቢ ዘገባ። በመጨረሻም አድማጮች፣ በኳታር እየተደረገ ባለው የዓለም ዋንጫ አሜሪካ በኔዘርላንድ 3 ለአንድ ተሸንፋ ከውድድሩ ውጭ ሆናለች። ዛሬ ማታ በአራት ሰዓት አርጀንቲናና አውስትራሊያ ሲጋጠሙ ሴኔጋል ከእንግሊዝ ነገ ከምሽቱ አራት ሰዓት ላይ፣ እንዲሁም ሌላዋ የአፍሪካ ተወካይ ሞሮኮ ደግሞ ከስፔን ጋር ማክሰኞ ማታ 12 ሰዓት ላይ ይገጥማሉ። አድማጮች፣ ለዛሬ ያዝነው የዓለም ዜና በዚሁ ተጠቃልሏል። ከቀሪ ፕሮግራሞች ጋር አብራችሁ ቆዩ። መልካም ምሽት። የዓለም ዜናዎቹን አደመጥን። በ22 በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሳት ቪኦኤ 24 ላይ በቀጥታ የሚተላለፈው የቅዳሜ ህዳር 24 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ወደ ቅዳሜው ዘገባ ልውሰዳችሁ። በኢትዮጵያ መንግሥትና በህወሀት መካከል የተደረሰውን የሰላም ስምምነት ተከትሎ በአማራ ክልል በጦርነቱ ምክንያት የተጎዱ አካባቢዎችን መልሶ የመገንባቱ ስራ መጀመሩ ተገልጿል። ዘጋቢያችን መስፍን አድራጌ ይህንን የተመለከተ ሰፋ ያለ ዘገባ ልኮልናል። በሰሜን ወሎ ዞን ራያ ቆቦ ወረዳ የምትገኘው የወርቄ ቀበሌ በተደጋጋሚ ጦርነቱ ከተካሄደባቸው በዚህም ሰብአዊና ቁሳዊ ጉዳት አጋጥሟቸዋል ከተባሉ አካባቢዎች አንዷ መሆኗ ይገለጻል። የአማራ ብሔራዊ ክልላዊ መንግስት በጦርነቱ ጉዳት የደረሰባቸውና የወደሙ መሰረታዊ አገልግሎት መስጫ ፕሮጀክቶች የግንባታ ማስጀመሪያ ስነስርዓት በዚችው ቀበሌ ትናንት አከናውኗል። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ክላስተር አስተባባሪ ስዩም መኮንን በእለቱ እንዳስታወቁት የሰሜኑ ጦርነት በክልሉ ላይ ያስከተለው ሰብአዊና ቁሳዊ ጉዳት ከፍተኛ ነው። ሁለት ሶስት ጊዜ ወረራ ተፈጽሞብናል። በዚህ በተፈጸመብን ሁለት ሶስት ጊዜ ወረራ በክልላችን ህዝብ ላይ ከፍተኛ የሆነ የሞት፣ የመፈናቀል፣ የመደፈር ጉዳት ደርሷል። በሌላ መንገድ ደግሞ ቁሳዊ በሆኑ ሀብቶቻችን ላይ፣ በማህበራዊ በኢኮኖሚ ልማቶቻችን ላይ ከፍተኛ የሆነ ውድመት ተፈጽሞ በዚህም በመጀመሪያው ዙር ባደረግነው የጉዳት ጥናት መሰረት በክልላችን ወደ 292 ቢሊየን ግምት ያላቸው ንብረቶች ውድመት አጋጥሟቸዋል። ጤና ተቋማት ወድመዋል። ትምህርት ቤቶች ወድመዋል። የግብርና ማሰልጠኛ ተቋማት ወድመዋል። የእንስሳት ክሊኒኮች ወድመዋል። የመንግስት ተቋማት ወድመዋል። ተሽከርካሪዎች ወድመዋል። ብዙ መሰረተ ልማቶች ውድመት አጋጥሟቸዋል። ይህን በመጀመሪያው ዙር ባደረግነው ጥናት ሁለት መቶ ዘጠና ሁለት ቢሆንም ድጋሜ ወረራ የተፈጸመብን ከመሆን ጋር ተያይዞና አሁንም በሁለተኛው ዙር እና በሶስተኛው ዙር የደረሰውን ውድመት ጥናቱን በማጥናት ላይ እና ጠናቀቅ ላይ እንገኛል። ይህ ጥናት ሲጠናቀቅ የደረሰብን ክልላዊ አጠቃላይ ውድመት ከዚህም በላይ እጅግ ከፍተኛ እንደሚሆን ይገመታል። ክልሉ በጦርነት ምክንያት ጉዳት የደረሰባቸው አካባቢዎችንና ተቋማትን መልሶ ለመገንባት ከአንድ ቢሊየን ብር በላይ መመደቡ ተነግሯል። ክልሉ እንደምታውቁት ጦርነት ላይ የነበረው አብዛኛውን በጀቱንና ገንዘቡን ለጦርነት ነው ሲያውል የነበረው። ይህን ወረራውን ለመመከት የሚያስችል ሰፊ እንቅስቃሴ ነው ሲያደርግ የነበረው። በዚህ ከፍተኛ የሆነ የበጀት ጫና እንዳለ ለሁሉም ግልጽ ነው። ሆኖም ግን ቢያንስ የዘንድሮውን ዓመት የመልሶ ግንባታ ስራውን ለማስጀመር እንዲያስችል የአንድ ቢሊዮን ድጋፍ ክልሉ ማድረጉን ቀደም ሲል መገለጹ ይታወቃል። በአራት ወራት ይጠናቀቃል በተባለውና ክልሉ የመጀመሪያ ሲል በገለጸው የግንባታ ምዕራፍ ጉዳት በደረሰባቸው ስምንት ዞኖች በተመረጡ ወረዳዎችና ቀበሌዎች ላይ የመልሶ ማቋቋምና ግንባታ ስራው እንደሚከናወን አቶ ስዩም አስታውቀዋል። በዚህ የመጀመሪያው የግንባታ ማስጀመሪያ መርሃ ግብር ወደ ሶስት ሺህ አካባቢ የሚሆኑ ቤቶችን በክልሉ ድጋፍ ግንባታ እናደርጋለን። ሀያ አንድ ትምህርት ቤቶችን እንገነባለን። አስር ጤና ጣቢያዎችንና አንድ ሆስፒታል እንገነባለን። ይኸውም የቆቦን ሆስፒታል አንደኛ ሙሉ በሙሉ የወደሙትን ሕንፃዎች የመገንባት ስራ ይሰራል። በሁለተኛ ደረጃ በክልሉ ጤና ጥበቃ ቢሮና በፌዴራል ጤና ጥበቃ ሚኒስቴር አነሳሽነትና በአጋሮች ትብብር በዚህ አስር ቀን ውስጥ ደግሞ በኮንቴነር የተጫኑ የህክምና መሳሪያዎች ለቆቦ ሆስፒታል ድጋፍ የሚደረግ ይሆናል። ሰላሳ አንድ የሚሆኑ የንጹህ መጠጥ ውሃ ተቋማትን፣ ሰባት የገበሬ ማሰልጠኛ ጣቢያዎችን፣ ሶስት የእንስሳት ብዜት ማዕከላትን፣ አንድ የእጽዋት ክሊኒክ፣ አስር የመስኖ አውታሮችን፣ አስራ ሰባት የወጣቶች የስብና ግንባታ ማዕከላትን እንዲሁም አስር የሚሆኑ የአንድ ማዕከል አገልግሎት ተቋማትን ወደ ሁለት ሁለት መቶ ሁለት አካባቢ የሚሆኑ ጾታዊ ጥቃት የደረሰባቸውን የህብረተሰብ ክፍሎች ድጋፍ የምናደርግ ይሆናል። ከዚህ በተጨማሪ በዚ ያለውን አዳሪ ትምህርት ቤት እንደዚሁም ሁለት ኮሌጆችን በመጀመሪያው የመልሶ ግንባታ ፕሮግራም ድጋፍ የምናደርግ ይሆናል። በክልሉ መንግስት ጥረት ብቻ ይህን ማሳካት አይቻልም ያሉት አቶ ስዩም የተጎዱ ተቋማትን መልሶ ለመገንባትና ለማቋቋም ሀብት የማሰባሰብ ስራዎች እንደሚከናወኑ ጠቁመዋል። በተያዘው አመትም አስራ ሁለት ቢሊዮን ብር ለመሰብሰብ ታቅዷል ነው ያሉት። በእለቱ በክብር እንግድነት የታደሙት የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በጦርነቱ የበርካቶች ህይወት ማለፉን ብዙዎች ለአካል ጉዳት መዳረጋቸውን በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው ተፈናቅለው ለከፋ እንግልት መጋለጣቸውን እንዲሁም በቢሊዮኖች ብር የተገነቡ መሰረተ ልማቶችና ተቋማት መውደማቸውን አስታውሰዋል። እነዚህ አይነት ክስተቶች ልዩ ልዩ ሰላማዊ መንገድ ለመጠቀም ማስቆም መቻል ብልህነት ነው፣ አዋጭነት ነው። የተፈናቀለውን ህዝባችን፣ በጦርነቱ ህይወቱ ያጣውን ወገናችን፣ የቆሰለውን ወገናችን፣ የወደመውን ንብረታችን ማስቆም እንችል ነበር። ጦርነት ባየው ነገር ግን ጦርነትን የማይፈለግ ቢሆንም ነጻነትና ክብር ከተገፈፈ ግን የማይቀር ይሆናል። በክልሉና ከክልሉ ውጭ የሚገኙ የክልሉ ተወላጆች በጎ አድራጊ የማህበረሰብ ክፍሎች ዲያስፖራውና ዓለም አቀፍ በጎ አድራጊዎች በመልሶ ማቋቋም ግንባታና ማልማቱ ስራ ላይ ተሳትፎ እንዲያደርጉ ርዕሰ መስተዳደሩ ጥሪ አስተላልፈዋል። በቅርቡ የተቋቋመው የአማራ ክልል መልሶ ማቋቋምና ግንባታ ፈንድ ጽፈት ቤት ጄኔራል ዳይሬክተር ዶክተር አባ ጌታውን በበኩላቸው ጽሕፈት ቤታቸው በሚቀጥሉት አምስት ዓመታት በመልሶ ማቋቋም መልሶ ግንባታና መልሶ ማልማት ተግባራት ላይ እንደሚንቀሳቀስ ለአሜሪካ ድምፅ አብራርተዋል። ሶስቱ እስከ አንድ አመት ድረስ የሚሰራ የመልሶ ማቋቋም ስራ ይሰራል። በሁለትና በሶስት አመት ውስጥ የሚሰራቸው ሪኮንስትራክሽን ላይ የወደሙ ንብረቶች፣ ሆስፒታሎች፣ ጤና ጣቢያ፣ ትምህርት ቤቶች፣ ቤቶች ወድሟሉ ከዛ አራተኛና አምስተኛ ላይ ሪዴቨሎፕመንት ወይም የመልሶ ማልማት ይህንን ክልሉ አንድ ሀብት አንድ ላይ ሆኖ ከዛ እየዋጣ ወደ ቀጥ አይነት ያለው ትራንስፎርሜሽናል የሆኑ ስራዎችን ይሰራል። የመልሶ ግንባታና ማቋቋም እንዲሁም የሀብት ማሰባሰብ መርሃ ግብር በይፋ የተጀመረባት የሰሜን ወሎ ራያ ቆቦ ወረዳ በጦርነቱ ሰብአዊ ና ቁሳይ ጉዳት ከደረሰባቸው አካባቢዎች አንዷ መሆኑን የወረዳው ዋና አስተዳዳሪ ሞላ ደሱ አስታውቀዋል። እንደሳቸው በወረዳው ከሚገኙ 137 ትምህርት ቤቶች ውስጥ 47ቱ ሙሉ በሙሉ ወድመዋል፣ 89ኙ ደግሞ ከፊል ጉዳት አስተናግደዋል። በጤናና ሌሎች አገልግሎት ሰጪ ተቋማት ላይ ተመሳሳይ ጉዳት መድረሱን ያመለከቱት የወረዳው አስተዳዳሪ አጠቃላይ ጉዳቱ ከ8.9 ቢሊየን ብር በላይ ነው ብለዋል። በወርቄ ቀበሌ ነዋሪ የሆኑትና በግብርና ና የሰዓት እርባታ የሚተዳደሩት ኑርያሲን ያሲን ጦርነቱ የፈጠረባቸው ስነ ልቦናዊ ጫና አሁን ድረስ እንዳላገገሜ ይናገራሉ። በጦርነቱ ምክንያት ብዙ ችግር ነው የደረሰብን ነው። እኔ ለራሴ እንኳ በቤቴ ውስጥ አንዲት በሽተኛ ልጅ አለች፣ አይምሮ በሽተኛ። እሷን ተሸክሜ ነው ሀራ የተሻገር። በቃ ሁሉም አካል ንብረትም እየተወ ሴቶቹን ልጆቹ ይሻላሉ እየተባለ እያፈገፈግን እያፈገፈግን ብሮችንን አውልጠናለች። በወቅቱ ልጃቸውን ይዘው የአለዋሃን ወንዝ ለመሻገር በጎርፍ ከመወሰድ የተረፉት በሌሎች ርብር መሆኑን አስታውሰው ሌሎች ግን ለሞት መዳረጋቸውን እንዳዩ ይናገራሉ። በሽተኛ የቱ ልጅ ውሃ ነቅጦኝ ነበር። ባለውሃ የሚባል ወንዝ አለ። እሱ ሞልቶ ሳኒ ዘን በምሻገርበት ጊዜ እሷ መላይተ ላይ ስትወራጭብኝ ጥሏት ነበር። ያው በአሳር በሰው ብዛት ነው ያሻገሩልኝ እንጂ ሌላው ግን ብዙ ሰዎች ውሃ ተወስደዋል። ብዙ ህጻናት ውሃ ተወስደዋል። ብዙ ህጻናት በጥይት ተመቷል። የደረሰው ጉዴት አይሆድ የሚባል አይደለም። ወርቅ የዘንድሮ ሰው ነው ይዘን የወጣ ነው እንጂ ንብረት አስንት አንድ ነው ይዘ ወጣ። ንብረት ይዘ ወጣለን ብየልም። ታርዷን ከብትም ታርዷን፣ በሬም ታርዷን፣ አህያምና ግመም እየጫኑ ትዲዋል የለም በአካባቢው የደረሰውን ጉዳት መልሶ ለመገንባትና ለማቋቋም የክልሉ መንግስት የወሰደውን አቋም አርሶ አደር ኑርያ አድንቀዋል። ስሜቴ በጣም ነው የተደሳሁት። የአማራ ክልል መንግስት መልሶ ወርቄን አቋቋማታለሁ ብሎ የወደመን ንብረት እንተካዋለን ብሎ የወገን ደራሽ ወገን ነው ብሎ መእቶ ይህን በማድረጉ በጣም ሀቅም በላይ ነው ቃላት ያንሰኛል እንግዲህ ለመግለጥ በጣም ነው ደስታ። ጦርነቱ በጋብቻ በደም በባህልና በእምነት በሚተሳሰሩት የአማራና የትግራይ ህዝብ መካከል አይደለም ይላሉ አስተያየት ሰጭው ወንድሞቻችን የአባቶቻችን ታ

አሁን ጦርነቱ በመቆሙ በጣም ደስተኛ ነን። ከሰላም የበለጠ ስለለለ ርዕሰ መስተዳደር ዶክተር ይልቃልም የአማራና የትግራይ ህዝብ ከሚያጋጩት የሚያግባቡት ቁም ነገሮች ይበዛሉ ነበር ያሉት። ደቡብ አፍሪካ ላይ የተደረሰው የሰላም ስምምነት ስኬታማ እንዲሆን ክልሉ አበክሮ እንደሚሰራ በማዕከል ስምምነቱ እንዲሳካ አበክረንና ጠንክረን እንሰራለን። የሰላም ስምምነቱ ለሀገራችን እልውና፣ የሀገራችን አንድነት፣ የዜጎችን ሰላምና ደህንነት የሚያስከብር ይሆናል ብለን ሰላም የማይጠቅመው የህብረተሰብ ክፍል የለም። እኛ በወገናችን በወንድማችን የትግራይ ህዝብ ጋር አብረን ተሳስረን ተከባብረን በአንድነት የምኖር እንጂ በጦርነት ለልቂት የምንፈላለግ አይደለም። በመሆኑም በዚህ አጋጣሚ ጥር የማስተላልፈው የአማራ ህዝብ የትግራይን ህዝብ ለመጉዳት ያሰበውም ያለመውም ነገር የለም። አሁን ያለፈው አልፏል። ከዚያ ተምረን የትግራይ ወንድሞቻችን በሰላም ከእኛ ጋር እንዲኖሩ እንፈልጋለን። የአማራ ህዝብና የትግራይ ህዝብ መለያየት የማይችል ህዝብ ነው፣ ለዘመናት አብሮ የኖረ በብዙ መንገድ የተጋመደ ህዝብ ነው። ስለሆነም የሚበልጥብን ሰላማችን፣ የሚያጣላን ምክንያት መኖር የለበትም። የሚፈጠር ልዩነት ካለን በሰላምና በህግ ብቻ መፍታት እንጂ በጉልበት ለመፍታት መሮጥ ጊዜ ያለፈበት በሁለቱም ህዝብ ላይ ከፍተኛ ሰቆቃና ውድመት ያደረሰ እጅግ በጣም እኩይ ተግባር ነው። የክልሉ መንግስት ሁለተኛ ዙር ወረራ ሲል በገለጸውና ና ለወራት በዘለቀው ጦርነት የደረሰውን ውድመት ዝርዝር በቅርቡ ይፋ ያደርጋል ተብሎ እንደሚጠበቅ የአሜሪካ ድምፅ የመረጃ ምንጮች አስታውቀዋል። ለአሜሪካ ድምፅ መስፍን አራጌ ነኝ። ራያ ቆቦ ወርቄ ቀበሌ ሀገራዊው የምክክር ኮሚሽን የቀጣዩ የምሽቱ ቅንብራችን ትኩረት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ስራ ከጀመረ ወደ ስምንት ወራት ሆነው። ለመሆኑ ኮሚሽኑ ምን ሲሰራ ቆየ? በህዝብ ዘንድ ያለው ቅቡልነትና የአሰራር ግልጽነት ምን ይመስላል? የምክክሩን ሂደት ባለቤትነት ህዝቡና ኮሚሽኑ የራሳቸው ለማድረግስ ምን ተግባራት ተከናውነዋል? ምንስ ይጠበቃል? በእነዚህና በመሳሰሉት ጥያቄዎች ዙሪያ መለስካቸው ካቸው አመሀ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያን አነጋግሯቸዋል። ለፕሮፌሰር መስፍን አራያ በመጀመሪያ ያቀረብኩላቸው ጥያቄ በኮሚሽኑ አቋቋም ሂደት ግልጽነትና ቅቡልነት ላይ ብዙ ነቀፋዎች ሲቀርቡ ነበረ። ይህ ገጽተው ኮሚሽኑ ባለፉት ወራት ባከናወናቸው ስራዎች ምን ያህል ተሻሽሏል ይላሉ የሚል ነበረ። መልሳቸው የሚከተለው ነው። እንግዲህ ገጽታው ከመጀመሪያውም ያን ያህል የጠፋ ነው ብዬ አላስብም። የማላስብበት ምክንያት መጀመሪያ በሂደቱ ላይ፣ አመራረጡ ላይ ችግር ነበረበት ወይም አለበት ብለው የሚያስቡ ወገኖችንም በሂደት ተደራሽ እያደረግናቸው ስለመጣን እና ኮሚሽነሮቹ መጣጣቸው እንዴት እንደሆነ እነማን እንደሆኑ ቃለ መሃላ ከፈጸሙበት ከየካቲት ወር ጀምሮ ምን ያህል ስራ እንደሰሩና ፍላጎታቸውና ሌላም ሌላም ነገር ግንዛቤ ውስጥ መግባት ከብዙዎቹ ጋር መግባባት የተደረሰበት ይመስለኛልና፣ ዋናውና ትልቁ ነገር ወደ ስራ መምጣታችንና ስራችንን በሚገባ ተረድተን የእኛ ስራ አዋጁ ላይ ስለሆነ ሁሉ ነገር ያለው መርሁም የስራ ተግባራቱም በሙሉም በዝርዝር የተቀመጡት አዋጅ 1265/2014 የሚባለው ላይ ስለሆነ ያንን በመተግበር ሂደት ውስጥ በምናሳየው አካሄድና በተለይ በተለይ ደግሞ ላለፉት ሶስት ወራት በየአካባቢው በየክልሎች በመሄድ ተደራሽነታችንን እስከ ወረዳው ድረስ በማውረድ ከአመራር ጋር እና ከኢመደበኛው አደረጃጀት ጋር ባለን ቅርበት ከጊዜ ወደ ጊዜ አብሮ የመስራት ፍላጎቱ እየጨመረ መምጣቱ በአብዛኛው እንግዲህ የነበረውን ስሜት በጥቂቶቹም ዘንድ የነበረውን ስሜት ባያሌው ቀንሶጣል ብዬ አስባለሁ። ይህ ነቀፋ በጣም ገኖ ሲሰማ የነበረው የመንግስት ተጽዕኖ እንዳለበት ነበር የሚናገረው። መንግስት ነው መርጦ ያስቀመጣቸው እንጂ ተቃዋሚም ሆነ ሌላው ሕዝብ የለበትም የሚል ነበረ። ከዚያ አኳያ ከመንግስት ነፃ መሆኑ ከሄዳችሁበት የጊዜ ሂደትም አኳያ። እንዴት ማረጋገጥ ይቻላል? ማረጋገጥ የሚቻለው አመጣጣችን ነው። ለምሳሌ እኔ ራሴን እንደ ምሳሌ ብቆጥር እኔ የዩኒቨርሲቲ አስተማሪና ሐኪም ነኝ እና በዚያ የረጅም ጊዜ ስራ ልምዴ ስራዬን አገባድጄ ወደሚቀጥለው ምዕራፍ እሸጋገራለሁ በምልበት ሰዓት ነው የመጣውና ይሄ የመጣው ከፍተኛ የሆነ የሕዝብን አደራ የሚፈልግ ስራ ነው የመጣብኝ እና አልሚው የነበረው ከዛ ውጭ ሆኖ የራሴን ስራ መጽሐፌን በማንበብ ብቻ በምርምር እና ሌሎችም ሌሎችም ስራዎች ሲሆን፣ ነገር ግን ወደዚህ መምጣቱ የበለጠ ወደ ከፍተኛ ኃላፊነት ውስጥ ነው የጨመረኝ እና ሌሎቹንም ኮሚሽነሮች ሳይ ተመሳሳይ ይመስለኛል። አንዳንዶቹ ዩኤን ውስጥ ትልልቅ ስራ ጨርሰው የመጡ እና ለማረፍ የተዘጋጁ ወጣቶቻችንም ቢሆን እጅግ በጣም ጥሩ ስራ የሚሰሩ ምናልባት እዚህ ከሚያገኙ ያለምንም ማጋነን በሰባት በስምንት በሚባዛ ሁኔታ ደሞዝ የነበራቸው የተሻለ ህይወት የነበራቸው ናቸው። እና ወጣቶቹ እስቲ ንግባና ለልጆቻችን ለራሳችንም ጭምር በሚሆን መልኩ ለሀገራችን አስተዋጽኦ እናድርግ በሚል በእኔ እድሜ ያሉት ደግሞ ውርስ ለመተው መልካም የሆነ ሌገሲ ለመተው እንጂ ሌላ ተጨማሪ ነገር ለማከል አይደለም። እና ከእኔ እድሜም በላይ ያሉ ሰዎች ሁለት ሶስት ጊዜ ሚኒስትር የነበሩ ሰዎች በአሁኑ ሰዓት እንደው እንክብካቤ የሚያስፈልጋቸው ግን ይሄ ከጠዋት እስከ ማታ አንዳንድ ጊዜ ቅዳሜና ወደን የሚጨምር ስራ ውስጥ የመግባት ፍላጎቱና ጉጉቱ ያላቸው ሰዎች ነበሩ ብዬ አላስብምና ይሄ ራሱ ያመላክታል። አመጣጣችን፣ አገባባችን እና በአሁኑ ሰዓት ደግሞ ያለን የስራ ጉጉት እድሜያችን ከሰማኒያ በላይ ካሉት ጀምሮ አርባዎቹ መጀመሪያ ድረስ ያሉት ነው የምንካተተውና ይሄንን በሙሉ ወደ አንድ ላይ ሳመጣው ከሁሉም በላይ እንደው የመንግስት ተጽዕኖ ሳይሆን የራስና የህብረተሰብ ተጽዕኖ ያመጣን ይመስለኛል ወደዚህ ኮሚሽነር። በብዙዎቹ ዘንድ የዚህ ኮሚሽን ዓላማና ተግባር የሀገሪቱን ችግሮች በተለይም ዛሬ የሚታዩ የፖለቲካ ልዩነቶችን ወይንም ችግሮችን መፍታት እንዳለበት ያምናሉ። በእርሶ አስተያየትና ኮሚሽኑ እያከናወነ ካለው ስራ አኳያ የኮሚሽኑ የአጭርና ምናልባትም የመካከለኛ ጊዜ ተግባርና ሊያሳካቸው የሚፈልጓቸው ተግባራት ምንድን ናቸው? ይህ እንግዲህ ሰፊ ጥያቄ ነው፣ ሰፊ መልስ የሚመልስ ነው። የእኛ የኮሚሽነሮችና የዚህ ኮሚሽን እድሜ በህግ የተቀመጠው ሶስት አመት ነው እንደ አስፈላጊነቱ በሚራዘም እና እኛ ግን ይራዘማል ብለን አይደለም የምንሰራው። በሶስት አመት ውስጥ ልንደርስ የምንችልበትን መድረስ ይኖርብናል በሚል ነው። ዋናው እና ትልቁ ነገር በዚህ ሶስት አመት ውስጥ ምን ማሳካት እንፈልጋለን የሚል ነው። አሁን ቅድመ ዝግጅቱን ጨርሰን ዝግጅቱን ማገባደድ ሂደት ላይ ነው ያለ ነው። ይህን ዝግጅት ሂደት አገባደድን የሚያሰኘን ተሳታፊዎችን ለይተን መጀመሪያ እስከ ወረዳ ድረስ ማፕ አድርገን ተሳታፊዎችን አጀንዳ የሚያመጡ ተሳታፊዎችን ለይተን ሁሉንም ባካተተ መልኩ ተሳታፊዎችን በሚገባ መለየት ይኖርብናል። ሁሉንም ስል የሁሉንም የህብረተሰብ ክፍሎች ሁሉንም ብሔሮች፣ ብሔረሰቦች፣ ህዝቦች የተለያዩ ባለድርሻ አካላት በሚገባ የተደራጁም ያልተደራጁም መካተት እንዳለባቸው እናምናለንና፣ ስለዚህ በዚህ ሶስት ዓመት ውስጥ መድረስ የምንፈልገው እጅግ መሰረታዊ የሆኑ አንኳር አጀንዳዎችን በፌዴራል ደረጃ ለውይይት አቅርቦ ማስተግበር ነው። የእኛ ሀገር ችግር የእኛ አጀንዳዎች አንድ ሚሊዮን ሊሆኑ ይችላሉ። ነገር ግን በጣም እኛ ሚሊዮን አጀንዳዎች ሲፍት በወንፊት ተለቅመው ዋናዎቹ መውጣት መቻል አለባቸው። አንኳሮቹ ከላይ ይቀራሉ። ስለዚህ እዚያ ላይ ነው የምናወያየው እና ያ ከተቻለ በዚህ ሶስት ዓመት ውስጥ እሳየው ቢያንስ የተወሰነቱ ተግባራዊ ተፈጻሚነት ይኖራቸዋል ብዬ እጅግ በጣም ተስፋ አደርጋለሁ እና በቀጣይነት ደግሞ ቀጣዩ ደግሞ ከኛ የሚቀጥለው ደግሞ ያንን እንደ አስፈላጊነቱ በተከታይነት የሚያስኬደው ይሆናል። ከሀያ ሺህ የሚያንሱ የውይይት መድረኮች ኮሚሽኑ እንዳዘጋጀ ሲነገር ሰምቻለሁ። በይፋ በአደባባይ መድረክ ነው የሰማሁት። ከነዚህ መድረኮች ምን የምጠብቁት? እነኚህ ሀያ ሺህ ትንሽም ከፍ ሊሉ ይችላሉ፣ ትንሽም ሊያንሱ ይችላሉ። እነዚህ መድረኮች የመጀመሪያዎቹ መድረኮች ናቸው። የመጀመሪያዎቹ መድረኮች ማለት ከክላስተርድ ከሆኑ ከተጣመሩ ወረዳዎች ከሚመጡ አንዳንድ ወረዳዎች እንደውም አይጣመሩም። የማይጣመሩበት ምክንያት ለምሳሌ ደቡብ አንዳንድ ወረዳዎች ከአንድም ብሔረሰብ በላይ ያሏቸው ሊኖሩም ይችላሉ። በዛች ወረዳ ውስጥ በዛች ልዩ ወረዳዎች የዚህ ሕዝብ የዛኛው ሕዝብ ሊባል ይችላልና የኛውም ሕዝብ ከዛኛው ሕዝብ እኩል መብት አለው። ስለ ሀገሩ መናገር የሀገሩን አጀንዳ የማምጣት መብት አለው። ስለዚህ እንደዚያ በሚሆኑባቸው አካባቢዎች የወረዳዎቹ ወይም የስብስቡ ቁጥር ከፍ ሊል ይችላል። የመድረኩ ቁጥር እና ዋናው ዓላማ ምንድን ነው? ከታች የሚመጡትን መድረክ ፈጥሮ እዛ መድረካቸው ላይ የራሳቸውን ተወካዮች መርጠው አጀንዳዎቻቸውን ተናግረው እርስ በርሳቸው ተስማምተው ወደሚቀጥለው ደረጃ ወደ ዞን በሚመጣበት ጊዜ የመድረኩ ቁጥር ያንሳል እና ያ የመድረክ ቁጥር ወደ ዞን ላይ ያንሳል። ቀጥታ ወደ ክልል ሲመጣ ደግሞ የበለጠ ያንስ እና ወደ ፌዴራል ሲመጣ ምናልባትም አንድ ወይም ሁለት ትልቅ መድረክ ይሆናል። ዋናው ዓላማ ምንድን ነው? እንደዚህ ቁጥሩ የታችኛው መሰረታዊ ቁጥር የሰፋው አንድ መድረክ ላይ ሺህ አምስት መቶ ብናደርግ አንዳንድ ሀገሮች ያየ ነው። ምን ይሆናል? ንግግር ይሆናል። ሀሳብን ያመጣው አካል ብቻ ወደዚያ ውርውሮ አጨብጭቦ መለያየት ይሆናል። ነገር ግን የተሳታፊዎች ቁጥር ባነሰ ቁጥር የመናገር እና የመደማመጥ አቅም ይጨምራል። ብዙ ጊዜ እኛ ሀገር የሚጨፈለቁ የህብረተሰብ ክፍሎች አሉ። ለምሳሌ አንዳንድ ትንሽ መድረኮችን ብትወስድ፣ ወንዶችና ሴቶችን ብትወስድ፣ ወንዶቹ የሴቶችን አጀንዳ ይጠልፋሉ። ስለዚህ ሴቶች አዳማጭ የወንዶች ተናጋሪዎች ይሆናሉ። ወይም ደግሞ ትንሾቹ ልሂቃን እና ትንሽ ሻል ያሉትና እንደ በተርቶዎቹ አጀንዳውን ሊጠልፉት ይችላሉ። መድረኩ ቁጥር በሰፋ ቁጥር ስለዚህ መድረኩ ቁጥር ማነስ አነስ ማለት ስላለበት ነው። እንግዲህ በሺዎች የሚቆጠሩ መድረኮች የሚኖሩት ግን እንዳልኩት ወደ ውይይት በኋላ ላይ በሚመጣበት ጊዜ ግን ያነሰ ነው የሚሆኑ አጀንዳ ስብሰባው ላይ ግን የግድ መስፋት አለበት። ሀገራዊ ምክክር ያው ስኬታማ እንዲሆን ሂደቱን የራስ ገንዘብ ማድረግ አለበት ወይም ኦን ማድረግ አለበት ነው የሚሉት ፈረንጆች። በጥብቅ ከሚመከሩ ሆያት አንዱ ነው። በዚህ ረገድ የገጠማችሁን ፈተና እስከዛሬ እንደት እንዴት አድርጋችሁ ይዛችሁታል? እስካሁን ድረስ እንግዲህ አንዳንድ መጠቀስ ያለበት ነገር የምናረቃቸው ነገሮች አሉ። የውጭውን ጣልቃ ገብነት እስካሁን ድረስ ጠብቀ ነው ይዘናል። እጅ መርዘም የለበትም እዚህ ምክንያቱም ይሄ አገራዊ ፕሮግራም ነው። ከውጭዎቹም ጋር ስንነጋገር ምናልባት እቅዳችሁ በጣም የተንዛዛና የተለጠጠ ስለሆነ የገንዘብ ነገር ችግር ይኖርባችኋል እና እኛም በገንዘብ ልንረዳችሁ እንችላለን። ነገር ግን አጀንዳዎቻችሁን በዚህ በዚህ ዙሪያ አተኩሩ ላሉን የሰጠነው መልስ ይሄ አገራዊ አጀንዳችን ነው። ስለ ገንዘቡ እኛ አንጨነቅም፣ የኢትዮጵያ ሕዝብ አዞናል። ስለዚህ የኢትዮጵያ ሕዝብ እስከ አዘዘን ድረስ ገንዘቡን ከየትም ያምጣው። እኛ መቼም ገንዘብ ልንበትናለም እዚህ ኮሚሽን የገባ ነው። ስለዚህ ሀገራዊ በጀት መደብልን ይገባል። በዚህም መንግስት እንጠይቀን ህዝብ ተወካዮች ምክር ቤት ያቀረብነው በጀት ምንም ያለምንም ተቃውሞ ነው እንዲልፍ የተደረገው። ስለዚህ እዛ ላይ እኛ የገንዘብ ችግር የለብንም። ቢኖርብንም እና ብትፈልጉ እዛው ቋታችን ገንዘብ ሚኒስቴር ውስጥ ቋት ከፍተናል። እዛው አስቀምጡልን ከፈለጋችሁ የኤክስፐርቲዝ የባለሙያ እርዳታ ከፈለግን እንጠይቃለን። መጀመሪያ ግን አገር ውስጥ ያለውን ባለሙያ ደግሞ ሙሉ በሙሉ ለይተን ማየት አለብን። መጠቀም መቻል አለብን የሚል መልስ ነው የምንሰጠው። ይሄ አንደኛው ነው። ሁለተኛው የመንግስት አልቃ ገብነት ነው። ብዙ ጊዜ እንደተባለ እስካሁን ድረስ ተጠሪነታችን ለህዝብ ተወካዮች ምክር ቤት ነው። በየተወሰነ ጊዜ ደረስንበትን የሚያጋጠሙን ችግሮቻችን እናሳውቃለን። ልክ ለህዝብ ተወካዮች ምክር ቤት የምናሳውቀውን ያህል ለሌሎች ባለድርሻ አካላትን እድሉን ባገኘን ቁጥር በሚዲያም ጭምር እናሳውቃለን። አሁን አጠናክረን መቀጠል አለብን የምንለው ህዝባችን ጋር እስከታች ድረስ ተደራሽነታችን ነው። እሱ ቻለንጅ ወይም ደግሞ እሱ ኃይለኛ ፈተና ነው። አቅም የሚፈልግ ነገር ነው። ይህም በግድ ማድረስ አለብን። ይህም እንደሚቀጥለው አንድና ወር አንድና ሁለት ወራት የምናየው ነው የሚሆን። ይህ ትልቁ ፈተና ወይም ተግዳሮት የምለው እሱን ነው። ሌላው ተግዳሮታችን ሰላም ነው። ሰላም እጅግ ወሳኝ ነገር ነው። ህዝባችን የሚጓጓው ሰላም እጥረት በመኖሩ ነው በሀገራችን ውስጥ። ስለዚህ ውይይት ደግሞ ዋናው ከሚፈልገው ነገር አንዱ መናገርን ብቻ አይደለም። መናገርን ካድሬውም ይናገረዋል፣ የተሻለ አንደበቱ ሊናገረዋል፣ ጋዜጠኛ ይናገረዋል። እኔ ብጤው ለብዙ የብዙ ዓመት ልምድ ያለው ሊናገረው ይችላል። ትልቁና ዋናው አፈታኝ ነገር ማድመጥ ነው። ለማድመጥ ደግሞ የአእምሮ እርጋታን በተወሰነ ደረጃ ይጠይቃል። አንድ ሰው ውጥረት ውስጥ ሆኖ አንዛይት የምለውም ሙያ ስለሆነ ነው እዛ ውስጥ ሆኖ ማድመጥ አይችልም። እንኳን ማድመጥ መስማት አይችልም። ስለዚህ ሰላም በተወሰነ ደረጃ ባልሰፈነበት አኳኋን መደማመጥ ይከብዳል። ስለዚህ ይህን ሰላሙ ለእኛ ትልቁ ተግዳሮታችን ነው። ልክ አሁን በትግራይ እንደሰማነው ወይም በሰሜን እንደሰማነው አይነት እየመጣ ያለ የሰላም ጭላንጭል በሚገባ ቦግ ማለት መቻል አለበት። ይሄው የሰላም ጭላንጭል በደቡብና በምዕራብ ኢትዮጵያ መታየት መጀመር መቻል አለበት። እንዴት እንደሚመጣና እንዴት እንደምናመጣው የሁላችንም ኃላፊነት ነው ብዬ ነው የማምነው። እኛ የኮሚሽኑ ማንዴት ሄዶ በየቦታው እያንኳኩ ሰላምን ማምጣት በእርግጥ አይደለም በግለሰብ ይመለከተናል። ስለዚህ ለዚህ ሊያግዙን የሚችሉ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ እናቶች አሁንም ቢሆን ጥሪ እያደረግን ነው። ውጭ ያሉ ወገኖቻችን እነሱም ውጭ ሆነው አእምሯቸው እንዲረጋጋ መንፈሳቸው እንዲረጋጋ ከተፈለገ እዚህ ሰላሙ ላይ ትልቅ ግፊት ማድረግ አለባቸው ብዬ አስባለሁ። በተለይ በተለይ ለሰላም አስተዋጽኦ የሚያደርጉ ንግግሮች፣ ትርክቶች ላይ ብናተኩር ጥላቻን ወደ ጎን ብናደርገውና እንደ ወደ ቀደመ ፍቅር አሁን ደግሞ ወደምንፈልገው መከባበር ንግግሮቻችንን ብናመጣቸው እኔ ይህች ሀገር ከዚህ ወዲያም ብዙ መቶ ሚሊዮን ህዝብ መያዝ ትችላለች ብዬ ነው ማምኑ። ባላት የሰው ኃይል ባላት ምቅ ሀብት ባሏት ወንዞች እና ተራሮች፣ ብዙ ለብዙዎቻችንም ከውጭም ላሉት መጠለያ ትሆናለች ብዬ አስባለሁ። እና ትልቁ የእኛ ተግዳሮታችን መጨረሻ ላይ የጠቀስኩት በሀገራችን ውስጥ ያለው የሰላም ሁኔታ ነው። ሆኖም ግን ሀገራዊ ምክክር ኮሚሽኑ ስራውን ይቀጥላል እና ሰላም በደረሰበት ቦታ ሁሉ ወይም በሰፈነበት ቦታ ሁሉ መጀመሪያ የሚገባው የኮሚሽኑ ስራና የሚታየው ስራና ኃላፊነት ነው ብዬ አምናለሁ። በጣም አመሰግናለሁ ፕሮፌሰር መስፍን አሪያ ለትብብሮ። እንደገና እኔም አቶ መለስካቸው ስለሰጠኝ እድል በጣም አመሰግናለሁ። መለስካቸው አመሀንና እንግዳውን ፕሮፌሰር መስፍናሪያን እናመሰግናለን። በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የቅዳሜ ምሽት ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች በሙዚቃ አጠር ያለ እረፍት እናድርግና እንመለስ። አብራችሁን ቆዩ። 浪叫得大。 በሰሜን ኢትዮጵያ ባለፉት ሁለት ዓመታት በተካሄደው ጦርነት ብዙዎች ከመኖሪያ ቀያቸው ተፈናቅለዋል። ሌሎች ብዙዎች ደግሞ ለአካላዊ ጥቃት የተጋለጡ ሲሆን፣ በመቶ ሺዎች የሚቆጠሩ ሰዎች ህይወታቸውን አጥተዋል። እነዚህ ሁሉ ሰብአዊ ቀውሶች ማህበረሰቡን ለስነ ልቡና ችግርና ጉዳት እንዳጋለጡት ባለሙያዎች ይናገራሉ። ለመሆኑ ከምግብና ከመሰረተ ልማት ጎን ለጎን ትኩረት ሊሰጠው በሚገባው የሥነ ልቡና ድጋፍ ዙሪያ ምን እየተደረገ ነው? በዘላቂነትስ ምን ማድረግ ይቻላል? ስትል ኤደን ገርመው የሥነ ልቡና ባለሙያ ጋብዛ አነጋግራለች። ቀጥሎ ታቀርበዋለች። እንግዳዬ አቶ ነጋሽ አበበ ይሰኛሉ። የስነ ልቦና ባለሙያ ናቸው አይቻልም የተሰኘ መጽሐፍም ደርሰው አሳትመዋል። እንዲሁም ደግሞ የኢትዮጵያ የሳይኮሎጂ ባለሙያዎች ማህበር ስራ አስፈጻሚ ኮሚቴ አባል ናቸው። አቶ ነጋሽ፣ ጤና ስትልኝ፣ እንደምን አመሹ? ጤና ስትልኝ፣ ሄደን፣ እንደምን አመሸች። አመሰግናለሁ ስለጋበዛችሁኝ። እኛም ጥሪያችንን አክብረው ስለተገኙ እጅግ አክብር እናመሰግናለን በዚህ ውይይት ላይ ለመሳተፍ ፈቃደኛ ስለሆኑ ጦርነቱ ሲካሄድ በሰነበተባቸው በከረመባቸው ያለፉት ሁለት ዓመታት ባለፈባቸው በአፋር በአማራ እንዲሁም ደግሞ በተለይ ደግሞ በትግራይ ክልል ያለው የስነ ልቦና ፍላጎት ምን ያህል ነው ይላሉ እንዴት ያዩታል መልካም እንግዲህ ጦርነት ባለባቸው አካባቢዎች አንዱ የጦርነት ጉዳት የሰዎች ማለት ከዩኒቨርስቲ ሞደን ባልተናነሰ የስነ ልቦና ቀውስ ነው። ፋይናሊ ሴቶች፣ ህጻናት እንደዚ አይነት ሂዳት ይደርስባቸዋል። እንዲሁም ደግሞ በግጭት ውስጥ የተሳተፉ እነሱም እንደዚሁ ለትራውማ ተጋላጭ ይሆናሉ። በተለይ እናንተ ባላችበት አሜሪካን ሀገር ከአፍጋኒስታን ጀምሮ ከወታደሮች በተሳተፉበት አካባቢ ወደ ሀገራቸው እዛ በደንብ የሚታወቅና መወያያ ነው። ምርጫ ኤሌክሽን ሲዝን ላይ መወያያ የሆነ ሰጉዳይ ነው። ቤተጋኖች ብዙ ጊዜ የስነሆነ ክት የምንለው ትራውማቲክ ስትረስ ዲስኦርደር ይባላል። የዛ ተጠቂዎች ናቸው። ማህበረሰብ ላይ ትኩረት ስናደርግ በቀጥታ ለጥቃት ተጋላጭ የሆኑ ወይም ደግሞ የተመለከቱ አንዳንዴ የተመለከቱ ብቻ ሳይሆን የሚገርምሽ ነገር ጉዳት፣ አደጋ የደረሰባቸውን የሚያክሙ ሰዎች ሰከንደሪ ትራውማ ይባላል። እነሱ ጭምር እርዳታ ያስፈልጋቸዋል። እና በቀጥታ ጉዳቱ የደረሰባቸውን ስንመለከት ለምሳሌ አስር ፐርሰንት ያህሉ ጥናቶች የሚያሳዩት አስር ፐርሰንት ያህሉ ኪሪየት የሆነ የስነ ልቦና ችግር የአእምሮ ችግር ይደርስባቸዋል ተብሎ ይገመታል። የስነ ልቦና ባለሙያ ወይም ደግሞ ሳይካትሪስት የአእምሮ ሐኪም ድጋፍ የሚፈልጉ ማለት ነው። ቀጥታ ጉዳቱ ከደረሰባቸው አስር ፐርሰንት ያህሉ። በሌላ መልኩ ደግሞ እንዲሁ ተጨማሪ አንድ አስር ፐርሰንት ገደማ የሚሆኑ የእለት ተዕለት ህይወታቸውን፣ መደበኛ ህይወታቸውን፣ ስራ፣ ማህበራዊት የመሳሰለውን ነገር ማከናወን በተለመደው መልኩ፣ በለመዱት መልኩ የምንችሉበት ሁኔታ ውስጥ ይገባሉ እና የመጀመሪያዎቹ አስር ፐርሰንቶች የአእምሮ ሐኪም ሳይኮሎጂስት ድጋፍ፣ እርዳታ በቀጥታ የሚፈልጉ ናቸው፣ መድኃኒትም ጨምሮ። ቀጣዩ አስር ፐርሰንት ደግሞ እነሱ እንደሆኖ ሥነ ልቦና ድጋፍ ይፈልጋሉ። በእኛ አገር ነባራዊ ሁኔታ ደግሞ ብዙ ባለሙያ የለም። ያለው ባለሙያ ውስን ነው። የግንዛቤም ችግር አለ። ሌሎች ተያያዥ ችግሮች አሉ። ለምሳሌ መደበቅም ይኖራል። ለምሳሌ ጽጣትካት የደረሰባቸው ካሉ ወጥቶ ደፍሮ መናገሩ አኳያ አስቸጋሪ ነው የሚሆነው። ነገ መጠቋቋሚ ሆናለ ብለ የመስጋት ነገር ይኖራል። ትዳር ጥፋት አለው ወይ ደግሞ ትዳር የሚፈርሳል ብሎ የመስጋት ነገር ሊኖር ይችላል። ከዚህ በተጨማሪ ደግሞ ይህን በስራ ቦታ መገለል ይደርስብኛል ብሎ የመስጋት ነገር ይኖራል። በዛ ምክንያት ይመስለኛል እንደውም በዓለም አቀፍ ደረጃ ዳታውን ስትመለከች በተለየ ፆታ ጥቃት የደረሰባቸው ከሶስት አንዱ ነው ሪኮርድ የሚደረገው ፖሊስ ጋር ህግ ጋር የሚደርሰው። በዚህ ደረጃ ፍላጎቱ ግጭቱ በነበረባቸው አካባቢ በ አፋር በአማራ ክልል፣ በተለይ ደግሞ በትግራይ እንደዚህ አይነት ፍላጎቶች እንደሚኖሩ ምንም ጥያቄ የለም። እኛ በማህበራችን በመጀመሪያ ዙር ግጭት ማብቃት ማግስት የሳይኮሎጂ ባለሙያዎች ማህበር ከዩኒሴፍ ጋር በመተባበር ባለሙያዎችን ልኮ ነበረ። እንደዚህም ቅርብ ጊዜ በአማራና አፋር ላይ ባለሙያዎችን ልከን ከዩኒሴፍ ጋር ተባብረን ድጋፍ ለማድረግ ሞክረናል። ከፍተኛ ፍላጎት ነው ያለው። እንግዲህ ወደ ህግ የመጣው የታወቀው ድጋፍ የሚያስፈልጋቸው በርካታ ቀላል ቁጥር የሌላቸው ሰዎች እንዳሉ ተረድተናል። እዚህ ውስጥ ግን ግንዛቤ ውስጥ ያልገባው አይንክ ድጋፉም እንብዛም አላገኙም። ምናልባት አይታሰበበትም ጭምር ብዬ የማስበው በቀጥታ ግጭት የታሰፉት ወታደሮች ስ ወታደሮች በዛ በኩል ደግሞ ውህዋ ታጣቂዎችም በኩል ያሉት እነሱም ራሱ የስነ ልቦና ቀውስ ውስጥ የሚገቡ ቁጥራቸው ቀላል አይደለም። ፒቴ ስዱ ቅድም ሰንበት ተራኖች ብዙ ጊዜ ይታያል ያልኩሽ እና እነሱ ጭምር እዛ ደረጃ ጭምር በኋላ እንግዲህ ሪሃብሊቴሽን አሁን አንዱ ከሪሃብሊቴሽን ስራ መስራት ነው አይደለ ከኋላ እና ያ የስነ ልቦና ድጋፍን ያካተተ ቢሆን እጅግ በጣም ጥሩ ይሆናል። በመንግስት በኩልም መከላከያ ሰራዊትና ሌሎች ውስጥ ለእንደዚህ አይነት ነገር ማሰብ ይቻል ጥሩ ነው። እስቲ እንግዲህ ቀጥላለን። ስላለው ፍላጎት እና ስለሚያስፈልገው ትኩረት ግን ይሄ አሁን እነዚህ አይነት ሁኔታዎች ካልታከሙ የሚያመጧቸው ጉዳቶች ምንድን ናቸው? ለምሳሌ ለትውልድ የሚተርፍ የአይምሮ ጠባሳ ይባላል እና ያጠራ አድርገው ይንገሩን። ያ ማለት ምን ማለት ነው? ይሄ ጀኔሬሽናል ትራውማ የሚሉት ምን አይነት ጉዳት ያስከትላል? የደረሰባቸው ለድብር ጉባት የሚሚታል ዲፕሬሽን የመሳሰለው ነገር ሲጋለጽ እናያለን። ለምሳሌ በብዛት የሚታየው አንዱ እሱ ነው። ስራ ወጥቶ ገብቶ ለመስራት መቸገር፣ ፕሮዳክቲቭ ለመሆን መቸገር፣ ከቤት ለመውጣት መቸገር ማህበራዊ ህይወት ሰው ከቤት ተወዳጅ በመድጋፍ ተቀላቅሎ ለተለመደ መልኩ ማከናወን የመሳሰለው ነገር ውስጥ ያንን ማከናወን በአግባቡ የሚቸገሩበት ሁኔታ ይፈጠራል። ፒቲኤስዲ ደግሞ የምንለው ይሄ ትራውማ የደረሰባቸውም እንደዚሁ ነገር በሁሉም በተለይ በህልምም ናይት በናይትሜር ሲቸገሩ እና ያለን አእምሯቸው ተረጋግቶ ማሰብ ማቀጭ እና መስራት የመሳሰለው ነገር ሲቸገሩ እና ያለን ከፍተኛ ሰዓት ይፈጠርባቸዋል። ድንጉት እና እባጋየ በልበረየ የሚባል አባባል አለን አደለ? ሳሪያ ድምፅ የከፍተኛ ነው። ሳሪያ ድምፅ የሰማ ልጅ ያ የሚፈጥርበት ትራውማ በር ሲከፈትና ሲዘጋ በሩ የሚፈጥረው ድምፅም ያንን ያስታውሰዋል እና ይህም ትራውማ ነው። እና በትንሽ ትልቁ የመደንገጥ ነገር፣ የመበርገብ፣ የመስጋት ነገር፣ የማመን፣ የመቸገር ነገር፣ ከቤት ለመውጣት የመቸገር፣ በስራ የመቸገር የመሳሰለው ነገር ይኖራል እና ጀኔሬሽናል ቻውማ ደግሞ ስንል ይህ ነገር ከትውልድ ወደ ትውልድም የሚተላለፍበት ሁኔታ ይኖራል እንደማለት። አፍንጫ ወይምና እርስ የመሳሰለውን ነገር ብቻ አይደለም ከቤተሰብ ከወላጅ የምንወርሰው ስነ ልቦናም በተወሰነ መልኩ ይወረሳል። ኢንፋክት እስከ ሀምሳ ፐርሰንት ድረስ ሳይኮሎጂካል ሜካፕ እንወርሳለን ሁሉ የሚሉ አንዳንድ ጥናቶች አሉ። ስለዚህ ቀጣዩ ትውልድን ድብርት ውስጥ የሚከት ስጋት ውስጥ የሚከት አለመተማመንም የሚፈጥር ጥላቻ ጥላቻም ከትውልድ ወደ ትውልድ እንዲተላለፍ የማያደርጉ በግጭቱ ቤተሰቡን ያጣብዙ ይኖራል ጎረቤቱን ያጣብዙ ይኖራል የሚያውቀውን ያጣብዙ ሰው ይኖራል። እና ያ የሚፈጥረው ጥላቻም ይኖራል፣ ምንም ጥያቄ የለውም። እና ጥላቻ ደግሞ ትውልድ ወደ ትውልድ ይተላለፋል። ያ ያ ሁሉ እንግዲህ ህክምና ይፈልጋል ማለት ነው። በተለያየ ደረጃና በተለያየ መልኩ። እስቲ በማህበረሰብ ደረጃ ማድረግ የሚቻሉ ነገሮች ምንድን ናቸው? በዘላቂነት መፍትሄ ለማምጣት ምናልባት ቅድም እንዳሉት የግንዛቤ ጥረት አለ፣ በቂ የሆነ ባለሙያዎች አቅርቦትም የለም እና እነዚህ ነገሮች እንዳሉ ሆኖ በማህበረሰብ ደረጃ አካቶ ለመሄድ ወይም ደግሞ ትኩረት እንዲሰጠው ግንዛቤውን ለመፍጠር ምን መደረግ ይቻላል ይላሉ? ብዙ ነገር ማድረግ ይቻላል። ኢንፋክት ባለሙያ የለንም የሚለውንም ነገር እንደው ዩኒቨርሲቲ ገብቶ ሳይኮሎጂ፣ ሳይካትሪ የተማረ ማለት ያህል እንጂ እንደ ማህበረሰብ ደግሞ የደረጀ ባህል ያየ መዋቅር አለን አይደለም። በዛ ውስጥ ብዙ ህክምና፣ ብዙ መዳን፣ ብዙ መፍትሄ ይገኛል። የነፍስ አባቶችም ባለሙያ ናቸው። ካውንስሊንግ ላይ አንዱ በጣም ትልቁ ካውንስለሮች የሚያደርጉት ነገር ማድመቅ ብሎ ጆሮ ሰጥቶ መስማት ነው። ጥቃት የደረሰበት ሰው፣ ስነ ልቦናው የተረበሸ ሰው፣ ትኩርት ውስጥ የገባ ሰው፣ ጭንቀት ሀዘን የገባ ሰው መደመጥን ይፈልጋል። ከመፍታባቸ ላይ ደግሞ አድማጭ የለም አደለ አንዱ ሃይማኖት ነው ሲንከኔ እንደውም ትልቁም እኛ ነዋራዊ ሆኑ ሀ ኃላፊነት ምስት ያለብን አሰባሰረ ይቻላል ብሎ በደንብ ተነጋግረው በዛ በ ብዙ ነገር መስራት ይቻላል። በተለይ በሰሜኑ አካባቢ ደግሞ ለሃይማኖት ህዝቡ ከፍተኛ ቦታ ነው ያለው። ጣማማኝ ህዝብ ነው። ምን ማለት ነው? አባቱን ያደምጣል በምህሩን ይሰማል እንደማለት ነው። ስለዚህ አንደኛ ህክምናውን ሊሰጡ የሚችሉ ሰዎች ህክምና ስልያዘልኝ ና የሃይማኖት ተቋማት ናቸው ብዬ አስባለ አንዱ የዚህ ወደ ቀጣይ ትውልድ ሊተላለ ይወራረስ የሚችለው ነገር ኩላቸው አጥላቻ ራፍን ይጎዳል፣ ትውልድ ይጎዳል። ሌላ ግጭትና ቀውስ የሚዳርግ ነገር ይሆናል እና ጥላቻ በሃይማኖት የተፈቀደ ነገር እንዳልሆነ በደንብ በህንጻፍ ቅዱስ ውስጥም በስፋት ትምህርት ሊሰጥ ይችላል እና በተለይ ጥላቻን የመሳሰለውን ነገር እኮ ወደዚህ እንትን ውስጥ አንዱ ያመጣን ነገር ያ ይሆናል። የሃይማኖት ተቋማት ብዙ ሊሰሩት የሚችሉት ነገር አለ ብዬ አስባለሁ። ሌላው ደግሞ እድር፣ እቁብ የመሳሰሉ ግብርና ላይ እኮ ለምሳሌ በደቦ ማረስ፣ ውሃ መቅዳት ከሆነ በገጠራማ አካባቢ ሰብሰብ ብለው ሴቶች አንድ ላይ ሄደው ጠጥቶ የሚመለሱት አይደለ? ከእንደዚህ አይነት ከትንንሽ ጀምሮ መሰባሰቦች እስከ ትልልቅ የሃይማኖት ተቋማት ያሳተፈ ብዙ ሊሰሩት የሚችሉት ነገር አለ ብዬ አስባለሁ። እንግዲህ አቶ ነጋሽ አበበ የስነ ልቦና ባለሙያ፣ ያይቻልም መጽሐፍ አዘጋጅና የኢትዮጵያ የሳይኮሎጂ ባለሙያዎች ማህበር ስራ አስፈጻሚ ኮሚቴ አባል ነበሩ። ስለነበረን ቆይታ እጅግ አብዝቼ አመሰግናለሁ። አመሰግናለሁ። ወይደን መልካም ምሽ ኤደን ገረመውን ለዝግጅቷ አመሰግናለሁ። ሰዋስው የኢትዮጵያን ሙዚቃ ስርጭት ለማዘመን ያለመ አዲስ አገልግሎት ነው። በስልክ ላይ በሚጫን መተግበሪያ አማካይነት ሙዚቃ መግዛትና ማዳመጥ የሚያስችለው ይህ አገልግሎት የሙከራ ስራውን ከጀመረ ሳምንታትን አስቆጥረዋል። ከሰሞኑ ደግሞ ቴዲ አፍሮንና አብነት አጎናፍርን የመሳሰሉ ታዋቂ የሙዚቃ ሰዎችን እንዳስፈረመ ታውቋል። በዚህና በተዛማጅ ጉዳዮች ዙሪያ ለመነጋገር የሰዋሰው መልቲሚዲያ የሙዚቃ ክፍል ኃላፊ አቶ ሀብቱ ነጋሽን ሀብታሙ ስዩም በስልክ አነጋግሯቸዋል። ቀጥሎ ይቀርባል። ሰዋሰው የተቋቋመበት ዓላማ ክሬቲቭ ኪንግደም የሚባል ፕሮጀክት ፍሬ የሆነ ክሬቲቪቲን ሪዋርድ ለማድረግ ኢትዮጵያ ውስጥ ያለውን ወጣቱን ጄኔሬሽን ኢምፓወር ለማድረግ የመጣ ካምፓኒ ነው። በሙዚቃ ከጀመረ እንጂ ብዙ ፕሮፌሽኖች ውስጥ የሚገባ ክሬቲቪቲ ሊዋድ ለማድረግ የመጣ ትልቅ ድርጅት ነው ማለት ነው። አሁን ስራችሁን የጀመራችሁት በሙዚቃው ዘርፍ ነው። አገልግሎታችሁ የኢትዮጵያን ሙዚቃ ስርጭት ሆነ ህትመት በማዘመን ረገድ የሚያመጣው አዲስ ነገር ምንድን ነው? መጀመሪያ በሙዚቃ የጀመርንበት ምክንያት ሀሳብን በዜማ ሲተላለፍ ከምንም ነገር በላይ ፓወርቶ ስለሆነ ሰው እኔም ፓወር ካለብን ከሙዚቃውን ጀመር ብለን ነው። የተጎዳ ኢንዱስትሪ ስለሆነ ከዛን ጀምር ብለን አስበን የጀመር ነው። ከዚህ በፊት የነበረውን የሙዚቃ ኢንዱስትሪ ደግሞ ታውቁታላችሁ። ኦልሞስት የለም በሚባል ደረጃ ያለን የሙዚቃ ኢንዱስትሪ ለማንቀሳቀስ ዩቲዩብ ቻናል ብጤን ለም የሆነውን የሙዚቃን ኢንዱስትሪ ከዛ ጥገኝነት አላቀ በራሱ ፍሎ እንዲቆም ለማድረግ የመጣ ቀፋሪ ለሰራ ሰው ሁሉ ሪዋርድ የሚያደርግ ሙዚቃ ውስጥ ያለውን ክሬቲቪቲን የሚያከብር እና ለዛም ደግሞ ዋጋ ያወጣል ብሎ ለነቅሰ የመጣ ነው። እርስዎም እንደሚያውቁት የሙዚቃዊ ኢንዱስትሪ የራሱ የሆነ ተግዳሮት ያሉት የህትመት ጉዳዮችም ከአንደኛው መብት ከአንደኛው ጋር ስለሚገናኙ ያን የማሳመን ሂደቱ ምን ይመስል ነበረ? ማሳመኑ ቀላል ነበር። ምክንያቱም አርቲስቶቹ በዚህ ሰዓት የሚፈልጉት ነገር በሚፈልጉት ሰዓት ስላገኙት ሁልሞስ ሁሉም ተዳክሞ ተስፋ ቆርጦ የነበረበት ሰዓት የመጣ ካምፓኒ ስለሆነ ለማሳመኑ ብዙ አልወሰደብንም። እነሱም አንደርስታንድ ሳያረጉት ስለነበር ና ይህንን ሲጠብቁ ስለነበረ ሁሌም አዲስ ነገር ሲመጣ የሚያጋጥመው ሬጅስታንስ ይኖራል፣ ግን ብዙም አልወሰደብንም። የምንሰራበት መንገድ ደግሞ ሙሉ ለሙሉ ደስተን ነው እየሰራ ነው ያለነው ሌክሲ ነው ከየትኞቹ የሙዚቃ ሰዎች ጋራ አሁን ውሎችን ተፈራርማችኋል? ያው ሁሉንም መጥቀስ ባንችልም እንደው አባይት የሚባሉትን ለመጠቃቀስ ያክል ነው የሚደርሱ ኢትዮጵያን አርቲስቶች ጋር ተፈራርመናል። ሙዚቃ ኢንዱስ ሚባሉ ጋር ሁሉንም ጋር ለመስራት ነው የመጣነው። ሙዚቃ እስከሆነ ድረስ ከሁሉም ጋር ለመስራት ነው። ምሳሌ መጥቀስ ካስፈለገን እንግዲህ ከቴዲ አፍሮ ጀምሮ አብነት አለ አብነት አጎናፍር እያሉ ይቀጥላሉ። ብዙ ናቸው። ከወጣቶቹ፣ ከአንጋፋዎችም አሉ ማለት ነው። ይሄ አገልግሎት ለሙዚቀኞቹ ፋይዳ እንደሚኖረው ነግረውናል። ለአድማጩስ፣ ለኢትዮጵያ ሙዚቃ አፍቃሪያን የሚተወው መልካም ነገር ምንድን ነው? በውጪ ስፖቲፋይ የሚባል እናንተ ሀገር ስፖቲፋይ የሚባል ሙዚቃ የሚያገኝበት የፈለጉትም ሙዚቃ ያለ ሊሚት የሚያገኝበት ፕላትፎርም አለ። ኢትዮጵያ ውስጥ ደግሞ እንደዚህ አይነት ነገር የለም። አሁን ሙዚቃ እየወጣ ያለው በዩቲዩብ ነው። ዩቲዩብ ደግሞ አክሰብ ና አክሰብ ያው ተጠራጣሪ ነው። የኛ ፕላትፎርም ግን ሙዚቃና ሙዚቃን ብቻ ትኩረት አድርጎ የሚሰራ በስነሳት አርቲስቶችን ተጠቃሚ የሚያደርግ አዳዲስ ሙዚቃዎችን የሚያወጣ የትም ቦታ የማይገኝ ሙዚቃዎችና ኦሪጂናል ሙዚቃዎችን በየክልበ ቶሎ ቶሎ አሁን እንደ በምናውቀው በአመት ሁለት አልበም ሶስት አልበም ሳይሆን ፕላናችን በሳምንት ሁለት አልበም ለማውጣት ሰው ወደ ክሬቲቪቲ እንዲያተኩር እንደ ወጣትና ፊት ደግሞ ፕሮዳክቲቭ የሆነ ኤዙን ቶሎ ቶሎ ሰርቶ የሚገባውን ያህል አልበም ሰርቶ ለተጠቃሚ እንዲያደርስ ቆንጆ ቆንጆ ፊልተር የተደረጉ ሙዚቃዎችም ደግሞ ተጠቃሚዎቹ እንዲያገኙ ያደርጋል። ይህ ከሌላው ዲዛይን ይኖረዋል ማለት ነው። በወንሞች መጻ በሚባሉ ዋጋ እና በማስታወቂያ አማራጭ፣ ሁለት አማራጭ ነው ያለን፣ ባይደ ሰብስክሪፕሽን ቤዝ እና የማስታወቂያ አማራጭ። ይሄ የሙዚቃ ስርጭት እና የሙዚቃ ህትመት ከፍተኛ የሚባል የኢንተርኔት ዝርጋታን የሚሻ አይነት ነው። ኢትዮጵያ ውስጥ ደግሞ ያለው የኢንተርኔት ሽፋን ከሌሎች ሀገራት ጋር ሲነጻጸር ገና አዳጊ ነው፣ አነስተኛም ነው ማለት ይቻላል። ይሄ ለእናንተ ስራ የሚተውን ተግዳሮት እንዴት ለመቅረፍ አስባችኋል? አሁን ባለው ዳታ ኢትዮጵያ ውስጥ ከሀያ ዘጠኝ ሚሊዮን በላይ ኢንተርኔት ተጠቃሚ ያለባት ኢትዮጵያ አሁንም ደግሞ ሙዚቃ እየሰማ ያለውም ሰው በዩቲዩብ ነው ያለው ብቸኛ አማራጭ በዩቲዩብም ሆኖ ከደረሰው ኢንተርኔት ሰሞን አክሰስ አለው ማለት ነው። ፕሮብሌም የሆነ ያለን አንገምስል ኢትዮ ቴሌኮምም ደግሞ ተደራሽነት እያሰፋ ስለመሄድ ሀያ ዘጠኝም ትልቅ ቁጥር ነው። በቅርቡ ሀምሳ ስልሳ ሚሊዮን እንደሚሆን ደግሞ እናምናለን። ቀደም ብለው ጠቃቅሰውልኛል ከሙዚቃው ባሻገርም በተለያዩ ወጣቶችን በሚመለከቱ ሌሎች መርሃ ግብሮች ውስጥም ተሳትፎ እንደሚኖራችሁ ጠቆም አድርገዋል። ምን አይነት ምን አይነት ዘርፎች ውስጥ ነው የእናንተን አገልግሎት ዳግም ልናየው የምንችለው? ምንም አይነት ክሬቲቪቲ ያለበትን መንግስትም ሰፖርት ለማድረግ ነው የመጣው። አሁን ቅርብ ጊዜ ግላዎች ከሚደረጉት መል ፖድካስት፣ ኦዲዮ ቡክ፣ ፊዚካል ቡክ፣ ዲጂታል ቡክ እያሉ ይሄዳሉ። እነዚህ አሁን የቅርብ ጊዜ በሁለት በሶስት ላንች የሚደረጉ ፕሮጀክቶች ናቸው። ከዛ በኋላ ግን በአይቲ ኢንጂኒሪንግን አርክቴክቸርም እየተባለ ይቀጥላል ማለት ነው። እጅግ በጣም አመሰግናለሁ አቶ ሀብቱ ሰዋሰው ሰው ስለተሰኘው አዲስ የሙዚቃ ህትመትና ስርጭት አገልግሎት ስለነገሩን በጣም አመሰግናለሁ። መልካም ድል ይግጠማችሁ። አሜን አሜን። አመሰግናለሁ። ሰዋሰውን ሰውን በአፕስቶርም በጉግል ፕሌይም አፕስቶር ላይ ሰዋ ሰው ሚዚክ ጉግል ፕሌይ ላይ ደግሞ ሰዋ ሰው ሚዚክ ብለው ማግኘት ትችላሉ። አዳዲስ ሙዚቃ ጠይቀን አይገኛሉ ማለት ነው። እናመሰግናለን። አመሰግናለሁ ሀብታሙ። የቅዳሜ ምሽት ፕሮግራማችን ይቀጥላል። አድማጮች አሁንም ማጠሪያ ላይ ሙዚቃ እረፍት ወስደን እንመለስ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

በኢንስታግራም ና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ከምሽቱ ሶስት ሰዓት እስካሁን አራት ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ በሌላ ፕሮግራም ከምሽቱ በሶስት ሰዓት እስከምንገናኝ ከፕሮዲሰራችን ከብርሃን ኃይሉ ጋር ሳስተናግዳቸው ያመሻውት ቆንጅ ይታየ ነኝ በሰላም ደሩ። I am sorry i i not The you